የፖለቲካ ተቃዋሚ ፓርቲዎች በየወቅቱ በሰላማዊ ትግላቸው አኳያ ጋዜጣዊ መግለጫ እየሰጡ የሚገኙ ናቸው። ከእነዚህም በሀገሪቱ ስላለው ሁኔታ ሰማያዊ ፓርቲ በጽህፈት ቤቱ ጋዜጣዊ መግለጫ ሰጥቷል። በመግለጫው ወቅት ቀደምም ሲል እንዳሳሰብነው ሁሉ አሁንም ይላል ያሰራጨው ጽሑፍ፣ ደጋግመን ጥሪ ባስተላለፍነው መሠረት አገራዊ መግባባት ላይ የሚደረስበትን ምቹ ሁኔታ እንዲፈጠር ሲል በአራት ነጥቦች ላይ ያስቀመጠውን በንባብ አስደምጧል። ገዢው ለህዝብ ጥያቄ የተገቢውን መልስ እንዲሰጥ፣ የመሬት ፖሊሲው በሙሰኞች የተቀራመቱትን ለህዝብ እንዲመለሱ፣ በቦረና በሙያሌ ከተማ ያጠፉትን የንጹሐን ዜጎች በይቅርታ የሚታለፍ ብቻ ሳይሆን ያዘዙና የታዘዙ በፍርድ ተጠያቂ እንዲሆኑ ሲል የፓርቲው ህዝብ ግንኙነት አቶ አበባ ካሉ ብቸኛ አማራጭ ያሉትን በንባብ አሰምተዋል። የአገሪቱ የመከላከያ ሰራዊት በአስቸኳይ ጊዜ አዋጁ ሽፋን በኦሮሚያ ክልል በቦሮና ዞን በሞያሌ ከተማ ያጠፉት የንጹዋን ዜጎች ህይወት በይቅርታ የሚታለፍ ብቻ ሳይሆን ይህ ኢሰብአዊ የሆነ የግድያ ወንጀል እንዲፈጸም ያዘዙና ታዘው ግድያውን የፈጸሙ የሰራዊቱ አባላትና አዛዦች ለህዝብ ግልጽ በሆነ መንገድ በፍርድ ጥያቄ እንዲሆኑ አጥብቀን እንጠይቃለን። ገዢው ፓርቲም የጠመንጃ ቃታ ከመሳብና በጦር ኃይል ዜጎችን ከማስፈራት ተቆጥበው ከህዝብ ጋር እርቅ ቢያወርድ እንደሚበጀው አጥብቀን መግለጽ እንሻለን። በዚሁ በአስቸኳይ አዋጁ ይዘት እና ለዚህም ላስከተለው ችግር ሆን ተብሎ እንደተደረገ በሚለው በቀረበው ሐሳብ ከምን መነሻነት እንደሆነ ጥያቄ የቀረበላቸው ለሰማያዊ ፓርቲ ምክትል ፕሬዚዳንቱ ለአቶ ጌታነህ ባልቻ ነው። አካባቢን ጸጥታ በፖሊስና በሚሊሻ ኃይል መጠበቅ መቆጣጠር ይቻል ነበረ። ይህን ማድረግ ባለመፈለጉ ወልዲያ ላይም ባለፈው እንደዚሁ በጸጥታ ኃይሎች ብዙ ህይወት ጠፍቷል። አምቦ ላይም እንደዚሁ አሁንም በተጨማሪ እንደዚሁ የመከላከያ ሰራዊቱ በአግባቡ የማያውቀው አካባቢ ላይ ጸጥታ አስከብራለሁ ብሎ በገባበት አግባብ ምናልባትም ሆን ብሎም ጭምር በሚሆን መልኩ የሰው ህይወት እንዲጠፋ ሆኗል። ስለዚህ አሁንም አስቸኳይ ጊዜ አዋጁ አለ አግባብ ስልጣን ኃላፊነት የሌለው አካል በአግባቡ የማይረዳውን ጸጥታ ማስከበር ሁኔታ ገብቶ በሚፈጥረው ሰንካላ ሁኔታ ሀገራችን ሰላምና ጸጥታ በእጅጉ እየተረበሸ እንዳለ ያሳየናልና፣ አሁንም ቢሆን በድጋሚ አስቸኳይ ጊዜ አዋጁ ተነስቶ በተለመደው የህግ ማስከበር ስርዓት ይኸው ነገር መፈጸም አለበት። አሁንም ስርዓቱ በዚህ ኢትዮጵያውያን ላይ ጣለውን የአስቸኳይ ጊዜ አዋጅ በማንሳት ለውይይትና ለንግግር በመክፈት በሩን በዛ መንገድ የምናደርጋቸው ውይይቶች ብቻ ናቸው የሀገራችንን ችግር በፍጹም በእኛ ብቻ የሚፈታልን የሚለውን ለማስተላለፍ ነው። ጌታቸው ተድላይ ለጊዮርጊስ ለዶች ቨለ ራዲዮ ከአዲስ አበባ።